የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ የካቲት 21 2015 ዓ ም ዝግጅታችን ጀመረ።

በቦረና ዞን የተከሰተው ድርቅ ከ300 ሺ በላይ ቤተሰቦችን ማፈናቀሉን የዞኑ የአደጋ ስጋትና ስራ አመራር ጽህፈት ቤት አስታወቀ። ጋፍ ቦረና ሴት ልጅ ሲያገባ በከብት ነው። ከብት አጣ ማለት ትዳር አጣ ማለት ነው።

አሁን ቦረና ታላቅ አፍረት ውስጥ ነው። ጅሬኒ ያማስኑዋል። አዛውንቶችና ህጻናት በጣም እየተጎዱ ነው። እኛ እንኳን እንጨት ሰብረን ወደ ከተማ ወጥተን አንድ ሁለት ቀንም እንዘልቃለን።

ቦረና የሚገኘው ዘጋቢያችን የድርቁን ሁኔታ በተመለከተ ከስፍራው ካደረሰን የተቀነጨበው ነው የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል። ከዚሁ ጋር በተያያዘ ለቦረና የድርቅ ተጎጆዎች የእርዳታ የማሰባሰብ ስራ በአዲስ አበባ እየተካሄደ ይገኛል። ይህንንም የሚመለከት ዘገባ ይኖረናል። ሌሎች የሀገር ውስጥና የውጭ ዘገባዎችም በመሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን

ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሴሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል

እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዲህ ወሌ ነኝ። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የጅምላ እልቂት፣ አስገድዶ መደፈር እና ካለፍርድ መታሰር የመሰሉ በደሎች ተፈጽመዋል በሚል

የተባበሩት መንግስታት ድርጅት እያደረገ ያለውን ምርመራ ለማስቆም የኢትዮጵያ መንግስት ድጋፍ በማሰባሰብ ላይ ነው ሲል አምስት ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ይህም የአፍሪካ ሀገራትንና የምዕራቡን ዓለም ሊከፋፍል ይችላል ሲል ሪፖርቱ ጠቁሟል። በኢትዮጵያ መንግስት ኃይሎችና በህወሓት ኃይሎች መካከል ለሁለት ዓመት የተደረገው ጦርነት ባለፈው ጥቅምት በተደረሰ የሰላም ስምምነት ቢያበቃም ለደረሰው ሰቆቃና በደል አንዱ ሌላውን ተጠያቂ ያደርጋል።

በሺዎች የሚቆጠሩ ሲሞቱ በሚሊዮን የሚቆጠሩት ደግሞ ተፈናቅለዋል። መሰረቱን በጀኔቫ ያደረገው የተመድ የሰብአዊ መብቶች ምክር ቤት የሚያደርጋቸውን ምርመራዎች ከዚህ በፊት አቋርጦ ባያውቅም ኢትዮጵያ ምክር ቤቱ እያካሄደ ያለውን ምርመራ እንዲያቆም የሚጠይቅ ረቂቅ የውሳኔ ሐሳብ በማሰራጨት ላይ ነች። ሐሳቡ የምርመራ ውጤቱ እንዳይታተምና በምክር ቤቱም ክርክር እንዳይደረግበት የሚጠይቅ ነው ብሏል ሮይተርስ በተለይ ባወጣው ሪፖርት

ምክር ቤቱ የመደባቸው ሦስት ገለልተኛ መርማሪዎች በጦርነቱ የተሳተፉ ወገኖች ሁሉ የጦር ወንጀልና ሌሎች ሰቆቃዎችን ለመፈጸማቸው አሳማኝ ሁኔታዎች አሉ በሚል ከሁለት ዓመት በፊት ስራቸውን ጀምረዋል። የኢትዮጵያ ሐሳብ 47 አባላት ላሉት የሰብአዊ ምክር ቤት ገና በይፋ አልቀረበም። ምክር ቤቱ እስከ መጋቢት 26 የሚቆየውን ዓመታዊ ስብሰባ ትናንት ሰኞ የጀመረ ሲሆን ለጉዳዩ ቅርበት ያላቸው ሁለት ዲፕሎማቶች ኢትዮጵያ ግፊቷን እንድታቆም ለማግባባት ጥረት በመደረግ ላይ እንደሆነ ተናግረዋል።

መጥፎ ምሳሌ የሚሆን ነው ብለዋል አንድ ምዕራባዊ ዲፕሎማት። በአፍሪካውያን ዘንድ ግን ለምርመራው የሚሰጠው ድጋፍ እየቀነሰ ነው ተብሏል። ባለፈው ጥቅምት የምርማሪ ቡድኑ የስራ ጊዜ መራዘምን ሁሉም የአፍሪካ ሀገራት ተቃውመውታል። ምርመራው ለተጨማሪ ዓመት የተራዘመው በጠባብ የድምፅ ብልጫ ነበር። ዲፕሎማቶች እንደሚሉት ኢትዮጵያ ባቀረበችው ሐሳብ ላይ ድምፅ የሚሰጥ ከሆነ ምርማሪ ቡድኑን ያቋቋመው የአውሮፓ ሕብረትን ጨምሮ ምዕራብያን አገሮችን ከአፍሪካውያኑ ጋር ሊያፋጠጥ ይችላል።

በተከፋፈለው የሰብአዊ ምክር ቤት ውስጥ ምዕራባውያኑ በቻይናና በሩሲያ ላይ ለሚያራምዱት አቋም የአፍሪካውያኑን እገዛ ይሻሉ። ትልቅ ትግል ነው የሚሆነው ብለዋል የምርመራውን መቋረጥ የማይደግፉ አንድ ዲፕሎማት። በምክር ቤቱ የአሜሪካ አምባሳደር የሆኑት ሚሼል ቴይለር የኢትዮጵያ ምርመራው እንዲቆም ሀሳብ አላት የሚለውን አረጋግጠዋል። ይህ የሚፈጥረውን መጥፎ ምሳሌ እንቃወማለን። በአሁኑ ወቅት በኢትዮጵያ ለሚታየው ሂደትና መልካም ለውጥም የሚበጅ ነው ብለን አናስብም ብለዋል አምባሳደሯ።

ባለፈው እሁድ በደቡብ ጣሊያን ባህር ዳርቻ ፍልሰተኞችን በያዘ ከእንጨት የተሠራ ጀልባ ላይ በደረሰው አደጋ የሞቱት ሰዎች ቁጥር ወደ 64 ታሻቅቧል ተብሏል። ጀልባው ከቋጥኝ ጋር ተጋይቶ 12 ሕጻናትን ጨምሮ ቢያንስ 64 መሞታቸውን ባለሥልጣናት አስታውቀዋል። ቢያንስ አንድ አስከሬን ከባህሩ ውስጥ ትናንት ሰኞ ተጎትቶ መውጣቱን የዜና ማሰራጫዎች ዘግበዋል።

ከአደጋው የተረፉት እንደሚሉት ከቀናት በፊት ከቱርክ በተነሳችው ጀልባ ላይ ከ150 እስከ 200 የሚሆኑ ፍልሰተኞች ተሳፍረው ነበር። አንድ ቱርካዊና ሁለት የፓኪስታን ዜጎች ሰዎችን በሕገ ወጥ መንገድ በማስተላለፍ ተጠርጥረው ተይዘዋል ሲል ሮይተርስ ዘግቧል። ወደ አውሮፓ ሲሻገሩ የነበሩትን ፍልሰተኞች የያዘው ጀልባ ፍርስራሽ በደቡብ ጣሊያን ባህር ዳርቻ ትናንት ሰኞ ሲንሳፈፍ ተገኝቷል። እንጨት፣ የጋዝ ጀረኪና፣ የምግብ መያዣ እና የሕፃናት አሻንጉሊቶች

ከፍርስራሹ ጋር ከታዩት ጥቂቶቹ ናቸው። የአንድ ወር ብቻ ዕድሜ ያለው ሕፃን ከአደጋው ከተረፉትና ቀድመው ከተገኙት መካከል አንዱ ነው ተብሏል። ባለፈው የፈረንጆች ዓመት 2022 105 ሺህ የሚሆኑ ፍልሰተኞች ባህሩን አቋርጠው ጣሊያን ገብተዋል። አብዛኞቹ ከአፍሪካ፣ መካከለኛው ምስራቅና ደቡብ እስያ መሆናቸውም ታውቋል። የተባበሩት መንግስታት የጠፉ ፍልሰተኞች ፕሮጀክት እንደሚለው ባለፉት ሁለት ወራት ብቻ 220 ፍልሰተኞች

በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል አሊያም ጠፍተዋል። በጅቡቲ የፓርላማ ምርጫ ገዢው ፓርቲ እንደተጠበቀው ከፍተኛውን መቀመጫ መያዙን የፕሬዚዳንቱ አማካሪ ለኤኤፍፒ አስታውቀዋል። ባለፈው አርብ በተደረገው ምርጫ ዋና ዋናዎቹ ተቃዋሚ ፓርቲዎች ሂደቱ የተጭበረበረ ነው በሚል ሳይሳተፉ ቀርተዋል። በፓርላማው 65 መቀመጫዎች ሲኖሩ ጊዜያዊ የምርጫ ውጤት እንደሚያሳየው

አንድነት ለፕሬዚዳንታዊ አብላጫ ድምፅ የተሰኘው ገዢ ፓርቲ 58 መቀመጫዎችን ማሸነፉን አገሪቱን ከ23 ዓመታት በላይ ያስተዳደሩት የፕሬዚዳንት ኦማር ገሌ አማካሪ የሆኑት አሌክሲስ ሞሐመድ ለኤፍፒ ዜና ወኪል ተናግረዋል። ቀሪዎቹን ሰባት መቀመጫዎች ሌላኛውና ብቸኛው ተወዳዳሪ የሆነው አንድነት ለዲሞክራሲና ፍትህ ፓርቲ ማሸነፉን አማካሪው ይፋ አድርገዋል።

በውጤቱ ገዢው ፓርቲ ከአምስት ዓመታት በፊት በተደረገው ምርጫ የያዘውን የመቀመጫ ብዛት መልሶ አግኝቷል። ሁለት መቶ ሰላሳ ሺህ የሚሆኑ ጅቡቲያውያን ለመምረጥ ብቁ ቢሆኑም በምርጫ ሁለት የታየው ድምፅ ሰጪ ቁጥር ዝቅተኛ ነበር ተብሏል። የ75 ዓመቱ ኦማር ገሌ የፕሬስ ነፃነትንና የተቃዋሚን መብት ይጨፈልቃሉ የሚል ክስ ይቀርብባቸዋል። ጅቡቲ ነፃነቷን ካገኘች ወዲህ ሁለተኛ ፕሬዝዳንት የሆኑት ገሌ በድጋሚ ለምርጫ አይሳተፉም።

ምክንያቱም ሕገ መንግስቱ የፕሬዚደንቱን ዕድሜ 75 ላይ አግዷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በናይጄሪያ ባለፈው ቅዳሜ የተደረገው ምርጫ ጊዜያዊ ውጤት በመውጣት ላይ ቢሆንም ተቃዋሚ ፓርቲዎች ግን እንደማይቀበሉት አስታውቀዋል። እስካሁን በተደረገው ቆጠራ የገዢው ኦል ፕሮግሬሲቭ ኮንግሬስ ፓርቲ ቦላ ቲኑቡ 36 በመቶ ወይም 7 ሚሊዮን ድምጽ በማግኘት እየመሩ ሲሆን

የተቃዋሚው ህዝባዊ ዲሞክራሲያዊ ፓርቲው አቲኩ አቡበከር 30 በመቶ ወይም 6 ሚሊዮን ድምፅ በማግኘት ይከተላሉ። የሰራተኛ ፓርቲውን የሚወክሉት ፒተር ኦቢ 20 በመቶውን ወይም ከተቆጠረው ድምፅ ውስጥ 38 ሚሊዮን አግኝተዋል። ዛሬ ተጨማሪ የድምፅ ውጤቶች እንደሚወጡ ይጠበቃል። ጊዜያዊ ውጤቶቹ ይፋ የሆኑት በአገሪቱ ብሔራዊ ምርጫ ቦርድ ኮሚሽን ሲሆን አቡጃ ወደሚገኘው የቆጠራ ማዕከል መላክ ይኖርበታል ተብሏል። የምርጫ አፈጻጸሙ የሚታመን አይደለም በሚል

ተቃዋሚ ፓርቲዎች ውጤቱን እንደማይቀበሉ አስታውቀዋል። ምርጫ ቦርዱ ጥቅም ላይ የዋለው አዲስ ቴክኖሎጂ ተደጋጋሚ እክል አጋጥሞት እንደነበር ተነግሯል። ቦርዱ የምርጫውን ውጤት ከምርጫ ጣቢያዎቹ በቀጥታ ወደ ድህረ ገጹ ለመጫን አስቦ የነበረ ቢሆንም አብዛኞቹ ጣቢያዎች ባጋጠማቸው ቴክኒካዊ ችግር ያንን ማድረግ ሳይችሉ ቀርተዋል። በመሆኑም ውጤቱ በተለመደው መንገድ እንዲሰበሰብ ግድ ብሏል። በምርጫው ሂደት የተቆጡ ሰዎች በመኖራቸው ሁከት እንዳይከተል ተሰግቷል።

በአፍሪካ ሕዝብ ተጨናንቀው ከሚኖሩባቸው ቦታዎች አንዱ በመሆኑ የሚታወቀው በሌጎስ አይላንድ የሚገኘው ገበያ ሱቆች ዝግ ሆነው ሲውሉ፣ መንገዶችም ጭር ብለው ተስተውለዋል። ይህ በእንዲህ እንዳለ በናይጄሪያ ምርጫን በመዘገብ ላይ የነበሩ 14 ጋዜጠኞችና የሚዲያ ሠራተኞች እስራት፣ ጥቃትና ወከባ ደርሶባቸዋል ሲል የጋዜጠኞች መብት ተከራካሪው ሲፒጄ ትናንት ባወጣው መግለጫ አስታውቋል።

ዊኪ ታይምስ የተሰኘው የዜና ድረ ገጽ ባለቤት ሐሩና ሳሊሱ ክስ ሳይመሰረትበት ካለፈው ቅዳሜ ጀምሮ በፖሊስ እገታ ውስጥ ይገኛል ሲል የድረ ገጹ አዘጋጅ ያኩቡ መሐመድ እንደነገረው ሲፒጄ በመግለጫው አመልክቷል። ፖሊስ ሳሊሱን ያገተው ከሌሎች ጋዜጠኞች ጋር በመሆን ባውቺ የተባለውን ግዛት አገር ገዢ በሚያነጋግሩበት ወቅት መሆኑን አዘጋጁ ተናግሯል።

ፖሊስ በበኩሉ ግን ሳሊሱን የያዝኩት አገረ ገዢውን በመቃወም ላይ የነበሩ ሰዎችን በሚያነጋግርበት ወቅት ደጋፊዎቻቸው ስላጠቁት ለደህንነቱ ስል ነው ብሏል። ግለሰቦች፣ የፖለቲካ ቡድኖችና የጸጥታ ኃይሎች አስራ ሶስት የሚሆኑ ሌሎች ጋዜጠኞችንና የሚዲያ ሰራተኞችን አስፈራርተዋል፣ አጥቅተዋል፣ አሊያም አግተዋል ሲል ሲፒጄ ቃለ መጠይቅ አደረግኳቸው ካላቸው ወገኖችና ሪፖርተሮች የደረሰውን መረጃ አጋርቷል። ሲፒጄ የፖሊስ ቃል አቀባዩንና አገረ ገዢውን አስተያየት እንዲሰጡ ጠይቆ

መልስ እንዳላገኘ አመልክቷል። በናይጄሪያ ባለፈው ቅዳሜ ከተካሄደው ምርጫ ቀናት ቀደም ብሎ ጋዜጠኞች አንድም ተጠቅተዋል አሊያም ምርጫውን እንዳይዘግቡ ተከልክለዋል ብለዋል ሲፒጄ ባወጣው መግለጫ። በመጨረሻም አድማጮች የዩናይትድ ስቴትስ የኤድስ ፕሮግራም የ25 ሚሊዮን ሰዎች ሕይወትን ታድጓል ሲሉ የፕሮግራሙ ኃላፊ የሆኑት ዶክተር ጆን ኬንጋ ሰውንግ አስታውቀዋል። የፕሬዚደንቱ የአስቸኳይ ጊዜ ፕላን ለኤድስ ወይም ፔፕፋር በመባል ምጻረ ቃል የሚታወቀው ፕሮግራም

በፕሬዚደንት ጆርጅ ደብሊው ቡሽ አስተዳደር የተቋቋመ ሲሆን በኤድስ ላይ የሚደረገውን ዘመቻ እጅግ ረድተዋል ሲሉ ደቡብ አፍሪካን በመጎብኘት ላይ ያሉት የፕሮግራሙ ኃላፊ ተናግረዋል። የ25 ሚሊዮን ሰዎችን ሕይወት አትርፈዋል፣ 5.5 ሚሊዮን ሕፃናት ከኤች አይ ቪ ኤድስ ነፃ ሆነው ተወልደዋል፣ የጤና ስርዓቶችም አስደናቂ መሻሻል አሳይተዋል ብለዋል ኃላፊው ዶክተር ጆን በፕሮግራሙ ከተመደበው 110 ሚሊዮን ዶላር ውስጥ

95 በመቶ የሚውለው በበሽታው በጣም ለተጠቃቸው አፍሪካ ነው ሲሉ አክለዋል ኃላፊው። ፕሮግራሙ 20 ሚሊዮን ለሚሆኑ አፍሪካውያን ህይወት አድን መድኃኒት እንደሚያቀርብ ታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።

እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት

ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ የካቲት 21 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ ንለፍ።

ቦረና ውስጥ በተከሰተው ድርቅ ከ300 ሺህ በላይ ቤተሰቦች ማፈናቀሉን የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት ገለጸ። ድርቁ እየተባባሰ መሄዱን ተከትሎም የተፈናቃዮቹ ቁጥር ሊያሻቅብ ይችላል ተብሏል። በቦረና የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝር ዘገባ አለው። ይህ በቦረና ዞን ድብሉቅ ወረዳ ድብሉቅ ከተማ የሚገኝ የተፈናቃዮች መጠለያ ነው።

ይህን መሰል አምስት መጠለያዎች በወረዳው እንደሚገኙ አስተዳዳሪዎች ገልጸዋል። ከተመሠረተ አስራ አምስት ወራትን ያስቆጠረው ይህ የዱብሉቅ መጠለያ ዛሬ ከ7400 በላይ አባወራዎችን አስጠልለዋል። አቶ ጀርመቱኬ ያሏቸው ከብቶች በድርቁ ምክንያት ካለቁባቸው በኋላ ከመኖሪያቸው ተፈናቅለው ወደዚህ መጠለያ መምጣታቸውን ይናገራሉ። ቦሮኔ ኢንተልፉ ሎኒንፉ ጋፍ

ቦረና ሴት ልጅ ሲያገባ በከብት ነው። ከብት አጣ ማለት ትዳር አጣ ማለት ነው። አሁን ቦረና ታላቅ ኀፍረት ውስጥ ነው። ኀፍረት በቦረና ራስ ላይ ነው። ይህም እንዴት ሆነ ብትለኝ፣ አሁን ብዙ ሰው በጋብቻ የተዛመደ ነው። አማች ነው

በችግር ውስጥ ስላለን ይህ ሁሉ ዘመድ አዝማድ መተያየት አፍሮ በመጋረጃ ነው ራሱንና የሚተኛበትን ቦታ ከናንቦ የሚገኘው። በጣም ትልቅ ችግር ውስጥ ነን። እኔ ራሴ በፊት ከብቶች ነበሩኝ፣ አለቁ። የቀረችኝን ፍየል አንድ ጊዜ ቤተሰቤን አስመጣውበት። ከዚያ ሊያልቅብኝ ሲል ራሴን ወደ ማትረፍ ተመለስኩ። ያም ሲያቅተኝ ሰው በማያየኝ ስፍራ እንዳልሞት መንግሥት አይቶኝ እንዲረዳኝ ብዬ ነው

ወደዚህ ቦታ የመጣሁት። ወይዘሮ ጅሎ ቱሮም የዚሁ መጠለያ ነዋሪ ናት። ጅሬኒያ ማስኑ ዋንገራቻ ተርከኑ ሞቱማ ለ ዋንገራቻ ገርጋሩ ጅራ ቴንዴታን ከጭምና ኑሮ በጣም ከባድ ነው። የምግብ እጥረት በጣም አለ። የምንኖረው እንደምታየው እዚህ ድንኳን ውስጥ ነው። የምንተኛበት የለንም። አቧራ እንደምታይ ነው። በጣም ከባድ ሁኔታ ውስጥ ነን ያለ ነው። አዛውንቶችና ህጻናት በጣም እየተጎዱ ነው።

እኛ እንኳን እንጨት ሰብረን ወደ ከተማ ወጥተን አንድ ሁለት ቀንም እንዘልቃለን። ያለ ሁኔታ በጣም ከባድ ነው። እኚህ ተፈናቃዮች ዞኑን አቋርጦ ወደ ኬንያ በሚተላለፍ አውራ ጎዳና በተለያዩ ቦታ ሰፍረው ይገኛሉ። በያበሎ ከተማ ዙሪያ በተለያዩ ቦታዎች ሰፍረው የሚገኙ ድርቅ ያፈናቀላቸው ተጎጂዎችም የሚራራላቸው አካል እንዲደርስላቸው በመጠባበቅ ላይ ናቸው። የስምንት ልጆች እናት የሆኑት ወይዘሮ ጅሎ ዳልቻ በዚሁ ቦታ ከአንድ ዓመት በፊት ከሰፈሩ ከአራት መቶ በላይ አባወራ

መካከል አንዱ ናቸው። ያው ባነ ሳንቀምኑ ልቡ ጨላ ቀምና ጀነ ቻችን ሁሉ ሲሞቱብን አሁን ልናልቅ ነው ብለን ወደዚህ መጥተን ሰፈር መጀመሪያ እንጨት ሰብረን ሽጠን ነበር የምንኖረው። አሁን የተፈናቃይ ቁጥር እየበዛ ሲመጣ ያንንም ወጥተን ማግኘት አቃተን። በዚህ ከፍተኛ ረሃብ ውስጥ ነው ያለነው። አብዛኛዎቹ ተፈናቃዮች አካባቢያቸውን ጥለው ከተፈናቀሉ አመት እንዳለፋቸው ይናገራሉ

ጣሳ ጣሳን ገርገር ቆጠን በል እንጅር ስለ እሱን በጣሳ ተከፋፍለን የሚቀጥለው ተገኝቶ እስኪሰጠን እንጠባበቃለን። መጠለያን በተመለከተ ደግሞ ይህን ድንኳን ያላገኘ ሰው አለ። እርዳታ ሲሰጥ የማይደርሳቸው ሰዎችም አሉ። እነርሱም ተዘዋውረው ለምነው ነው የሚመገቡት። የሚተኛበት የሌለውም አለ። አቧራ ውስጥ የሚተኛ አለ። የሚባለው እርዳታ እንግዲህ ይሄ ነው።

ጋርጋር ሰርገን እትኑ ያማኒት ያ ሁለት ቀን ጠርተውን እህል ሰጥተውናል። ያም አለቀብን። አንድ ቀን ደግሞ ውሃ አመጡልን። አሁን በእግዚአብሔር ቸርነት ነው እየኖርን ያለነው እንጂ ምንም ድጋፍ የለንም። ድብሉቅ ወረዳ በድርቁ ክፉኛ ከተጠቁ የቦረና ዞን ወረዳዎች ነች። አቶ ከድሮ አብዱራህማን የወረዳው ምክትል አስተዳዳሪ ናቸው። ቡቃቲንቱን ገንዶት፣ ቃምኑ፣ ቁዳን፣ ሰዴን፣ ኬሳ፣ አርማት አባ ወራገር

ኩምሰዴቲፍ እኚህ ተፈናቃዮች ካሉን 13 ቀበሌዎች የመጡ ናቸው። አሁን ከ8900 በላይ አባወራ አለ። ሁሌም ይህ አሃዝ እንደጨመረ ነው። ከእኛ ወረዳ ብቻ ሳይሆን ከአጎራባች ወረዳዎች የመጡ ተፈናቃዮችም አሉ። ለምን እንደመጡ ስንጠይቅ ሰው በማያየን ቦታ ከምንሞት ብለን መጣን የሚል ምላሽ ነው የሚሰጡን። መንግሥትም በተቻለ አቅም ድጋፍ በመስጠት ላይ ነው። አቶ ቡነያ ዋሬው የአበሎ ከተማ አደጋ ስጋ

የጉዳት ስራ አመራር ጽህፈት ቤት ኃላፊ ናቸው። ባዬ ደበላ ጅር አማ ካቁበታ ጅረው የተርጊት ማኔ ሁናማ ጃራማ ጅር የተፈናቃዩ ቁጥር በጣም እየጨመረ ነው። አሁን ይህን ቤት ብታይ አዲስ እየተሰራ ነው። አዲስ ሰው ተፈናቅሎ መጥቷል ማለት ነው።

በጣም አስፈሪ ነው ይህ መፈናቀል። ምክንያቱም የአቤሎ ከተማ የመጠጥ ውሃ ችግር አለው። ሰው የሚበላውን አጥቶ በተጨማሪ ውሃ እጥረት ሲገጥመው አሳሳቢ ነው። የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ሊበን ሳራ የተፈናቃዩ ቁጥር እያሻቀበ መሆኑን ነው ለአሜሪካ ድምፅ ያስረዱት። አዋሲ ወርሴ ቡላ ቡቃዬ አይዶ ጅሩ ማንጅሬ ኒሳ ከሰ ቡቃዬ ከራረት ሁላ ጋርጋራት ወሊቀባሜ ቡቃዬ ጅራ አርብቶ አደሩ ማህበረሰብ በድርቅ ምክንያት ተፈናቅሎ

በተለያዩ ቦታዎች ሰፍሮ ነው ያለው። በአጠቃላይ በእስካሁኑ ከ68 ሺህ በላይ አባወራ ማለትም ትክክለኛ አሃዙን ባላስታውስም ከ300 ሺህ በላይ ቤተሰብ ተፈናቅሎ በ20 መጠለያዎች እየኖረ ነው። ይህ መፈናቀል አሁንም እየጨመረ ነው።

የመጠለያ ቦታዎቹም ከዛ በላይ ይስፋፉ ነበር። እኛ ግን በተቻለ መጠን ሕዝቡ ወደ እርዳታ እንዲመጣ ሳይሆን እርዳታ ወደ እነሱ እንዲሄድ እያደረግን ነው። በመጀመሪያ መጠለያ የገቡትንም ወደ ቋሚ ኑሮ የሚገቡበትን መንገድ ለማመቻቸት እየሰራን ነው። ባሉበት ቋሚ ነዋሪ ሆነው የተለያዩ የገቢ ምንጮችን የሚያገኙበት አሰራርም እየፈጠርንላቸው ነው። በዚህ መልኩ ቀውሱን ለመቆጣጠር እየሰራን ነው።

ከነዚህ በተጨማሪ በዘመድ አዝማድ ቤት የተጠለሉ ተፈናቃዮች እንዳሉ የገለጹት አቶ ሊበን ለተፈናቃዮቹ የሚቀርበውን የእርዳታ መጠን ለመጨመር የዞኑ አስተዳደር እየሰራ መሆኑን ጨምረው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦረና ዞን ያበለው።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዘገው ነበር የተከታተላችሁት። አሁን የትንታኔ መጽሔት ይቀጥላል።

ተከታዩ የመጀመሪያው የትንታኔ ዘገባችን ከቦረናው ድርቅ ጋር እያያዛል። ለቦረና ድርቅ ተጎጂዎች ድጋፍ የማሰባሰብ ስራ በአዲስ አበባ እየተከናወነ ነው። ድጋፉን በዋና አስተባበሪነት እያሰባሰበ የሚገኘው የጉዞ አድዋ አስተባባሪ ያሬድ ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከትላንት ጀምሮ ሕብረተሰቡ ድጋፍ በማቅረብ እየተሳተፈ መሆኑን ተናግሯል። የሕብረተሰቡ ምላሽ አበራታች መሆኑን የገለጸው ሌላው አስተባባሪ

ድምፃዊ አቡሽ ዘለቀ ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም ኮንሰርት ማዘጋጀትን ጨምሮ በተለያየ መልኩ ድጋፍ የማሰባሰብ ስራው እንደሚቀጥል ገልጿል። ለቦረና የድርቅ ተጎጂዎች ለቀረበው የድጋፍ ጥሪ ከግለሰብ ጀምሮ የተለያዩ አካላት ምግብና ምግብ ነክ ያልሆኑ ቁሳቁሶችን እያቀረቡ ይገኛሉ። ከዚሁ ጋር በተያያዘ የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች

ሁለት መቶ ሚሊየን ብር በላይ የሚገመት ድጋፍ ለማድረግ ዝግጅት ማጠናቀቁን የማህበሩ ዋና ጸሐፊ ጌታቸው ተአት ተናግረዋል። ኬኔዲ አባተ ዝርዝራለው

አንድ መቶ ሀያ ሰባተኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትናንት የካቲት ሀያ ጀምሮ ድርቅ ክፉኛ ላጠቃው ለቦረና ህዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው። በአሁን ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው

የቦረና ህዝባችን ድጋፍ ብናደርግ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሀሳብ ነው። ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን፣ ህብረትን የበለጠ ያጎላልናል። አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ

የአንድነት ምልክትን ማሳየት ይቻላል፣ በሚል ለቦረና ህዝብ በመድረስ አንድነት የምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው። እዚ ያለ ነው። እስካሁን ድረስ እያሰባሰብን ያለ ነው የማይበላሹ ደረቅ ምግቦችን ነው፣ ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህም ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች

እና ብስኩቶች እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለ ነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አንድ ሚሊየን ብር

ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አርአያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል። የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምፃዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል። በእርግጥ በሀገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅለዋል። የራቡን ጉዳይ እንደዛ ነው። ነገር ግን ይህን ነገር ስናወራበት ነበር በምን አይነት መንገድ

መተጋገዝ፣ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሀሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይሄን ነገር ለመስራት እየሞከርን እንገኛለን። ግን ውጤቱ በጣም ጥሩ ነው እስካሁን ያለው ነገር። ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም ይሄ ነገር

የቦረናውን እግዚአብሔር ረድቶን የተወሰነ የሆነ ደረጃ ካደረስን በኋላ ኮንሰርትም እያሰብን ነው። እሱን እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመድረስ እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዚያ ቦረና ለመድረስ

እህል እያሰባሰብ ነው። ከግለሰብ እስከ ተቋም የተለያዩ አካላትም በስፍራው ተገኝተው እንደየአቅማቸው ድጋፍ በማቅረብ ላይ ይገኛሉ። ስሜ ኤደን ሰማ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የአሬድ ሽመቴ ላይ ወገኖቻችንን እናግዝ የሚለውን አይቼ ነው የመጣሁት፣ ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይህ ግዴታችን ነው። ኢትዮጵያዊነት ማንነታችን ነው። መረዳዳት ባህላችን ጭምር ነውና ወገኖቻችን በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል።

ያንን በማየት ጓደኞቼን አስተባብሬ የተቻላችንን ማለት፣ በቂም ባይሆን ግን እኛ የምናደርገውም ሌላውንም ያነሳሳል ከሚል አኳያ የተወሰነ ዱቄትና መኮረኒ ነው ይዘን የመጣ ነው። ደበበ ወርቁ እባላለሁ፣ አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝ እና ነገሩ በጣም አስፈሪ ስለሆነ ካለኝ ላካፍል ብዬ ይህችን የድርሻዬን ይዤ መጥቻለሁ። ይህ ማናችንም ኢትዮጵያዊ

ግዴታችን ነው። መረዳዳት አለብን። እኛ እርስ በርስ ካልተሳሰብን ማን ያስባል? የተቻለ ነው መረዳ እነህ ሰዎች ከሞት እናድናቸዋለን። ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው እለት ጀምሮ የህብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ህብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል። በእርግጥ በወረና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ጠነከረ።

ተከታታይ ሶስት ዓመት ዝናብ አልዘነበም። በጣም ትልቅ የማህበራዊ ቀውሶችን አምጥተዋል። ኢኮኖሚ ወዘተ። ቤተሰቦችም እኮ እዛ ናቸው፣ እና ሄዳለሁ፣ በየጊዜው ሄዳለሁ። ገጠሩንም በደንብ አውቀዋለሁ እና ያለው ነገር ትንሽ ከባድ ነው። ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉ። እና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት፣ መተጋገዝ፣ መረዳዳት፣ አንድ ላይ መቆም ከራሳችን አልፈን

ብዙ ነገሮችን ማሰባ እንዳለብን ይሰማኛል። አሁን እሱ ነው ጊዜው የሚፈልገው። እንደ ዜጋ ሁሉም ሰው በሰሜኑም፣ በደቡቡም፣ በምስራቁም፣ በምዕራቡም ብዙ ችግሮች አሉ እና አለን ከጎናችሁ ነን በማለት ይህን ጊዜ እንድናልፈው ጥሪ ያቀርባል። ያው የተባበረ ክንድ እንግዲህ በጣም መካች ነው እና በጣም ትንንሽ ብሮች ተሰብስበው በጣም ትልቅ ብር መሆን ይችላሉ።

ጥቂት ሰዎች ብዙ ብዙ ብር እንዲያወጡ አንፈልግም። በጣም ብዙ ሰዎች ጥቂት ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል የምንፈልገው የኢትዮጵያን አንድነት፣ የምንፈልገው መተባበርን፣ የምንፈልገው አብሮ መቆምን፣ ምንፈልገው አብሮ መስራትን፣ እንዲህ ላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ህዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ የምናቀርበው በመላው ዓለም የሚገኘው ህዝባችን

እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ እርዳታ ላይ እንዲሳተፍና አንድ መቶ ሀያ ሰባተኛው የአድዋ ድል በዓልን ለቦረና ህዝብ በመድረስ እንድናስበው ነው።

ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች የአስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጸሐፊ ጌታቸው ተአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በሶማሌ ክልል፣ በኦሮሚያ ክልልና በሞያ

በድምሩ ብር ሁለት መቶ ስድስት ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠን ልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው የምናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው

ለመላው ኢትዮጵያውያን ጥሪውን ያቀርባል።

በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓ.ም አጋማሽ ጀምሮ ቢያንስ ለአራት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ

59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 33 ሚሊዮን የቀንድ ከብቶች መሞታቸውንና ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ሄዲን ለዘገባው እናመሰግናለን። በተከታይ የምናልፈው ደግሞ ወደ ትግራይ ክልል ይሆናል። የዓለም ጤና ድርጅት ለትግራይ ክልል የ122 ሜትሪክ ቶን የመድኃኒትና የህክምና ቁሳቁስ ድጋፍ አደረገ። የተደረገው ድጋፍ ተስፋ ሰጪ መሆኑንም የክልሉ ጤና ቢሮ አስታውቋል። የመድኃኒትና የህክምና ቁሳቁስ ርክክቡ ትላንት በመቐለ ከተማ ተፈጽሟል። ሙሉጌታ ጽብሃ ተጨማሪ አለው።

የዓለም ጤና ድርጅት የሰሜን ኢትዮጵያ ግብረመልስ አስተባባሪ ዶክተር ማርጆሪ ሙፓንዳሬም ልዩ ልዩ የህክምና መሳሪያና መድኃኒቶች እርዳታ ለትግራይ ክልል አስረክበዋል። አንድ መቶ ሀያ ሁለት ሜትሪክ ቶንስ የህክምና መሳሪያና የመድኃኒት አቅርቦት ድጋፍ እያደረግን ነው።

ይህ በተለያዩ የትግራይ አካባቢዎች የሚከፋፈል ነው። እስካሁንም ለሰሜን ኢትዮጵያ ለትግራይ፣ ለአፋርና ለአማራ ክልሎች 650 ሜትሪክ ቶን የመድኃኒትና የመሳሪያዎች ድጋፍ አድርገናል። የህክምና መርጃ ቁሳቁሶች፣ የድንገተኛ ህክምና መሳሪያና መድኃኒት ለወሊድ አገልግሎት የሚውሉ በምግብ እጥረት የተጎዱ ሰዎች የሚጠቀሙባቸውና ተላላፊ ላልሆኑ በሽታዎች የሚያገለግሉ መድኃኒቶች እንደሚገኙባቸው አስተባባሪዋ ጨምረው ገልጸዋል። አሁን ያለው የመድኃኒት አቅርቦት

ያሉት ከፍላጎቱ አንጻር በቂ አለመሆኑ እንደሚገነዘቡም ተናግረዋል። የዓለም የጤና ድርጅት ከሌሎች በጤና ዘርፍ ከሚሰሩ ተቋማት ጋር ለሰሜን ኢትዮጵያ ተጨማሪ ድጋፍ ለማቅረብ እየሰራ ነው እንዲሁም

ሌሎች ተቋማት በጤና ዘርፉ ያለው ፍላጎት እንዲሟላ እንዲሰሩ ጥረት እናደርጋለን። በሰሜን ኢትዮጵያ ጦርነት ጉዳት ለደረሰባቸው አፋርና አማራ ክልሎች የሚደረገው ድጋፍም እንደሚቀጥል ጨምረው ገልጸዋል። ሰዎች በመድኃኒት እጥረት በሚቸገሩበት በዚህ ሰዓት የዓለም ጤና ድርጅት ያደረገው ድጋፍ ተስፋ ሰጪ መሆኑ የተናገሩት የትግራይ ክልል ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም በክልሉ አሁንም ከፍተኛ የሆነ የመድኃኒትና የህክምና መሳሪያዎች ጉድለት እንዳለ ጠቁመዋል። ከጦርነቱ በፊት የነበሩ የጤና ችግሮች አሁንም አሉ

ትግራይ ውስጥ ከዛ በተጨማሪም በሚሊዮኖች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። ብዙ ወረርሽኞች ትግራይ ውስጥ ተከስተዋል። ስለዚህ የመድኃኒቱን ፍላጎት ስናየው ከጦርነቱ በፊትና አሁን ከፍተኛ ሁኔታ ጨምሯል። አቅርቦቱ ደግሞ እዚህ ገባ የሚባል አልሆም ብሎ በጣም ብዙ ሰዎች ብዙ ዋጋ ከፍለዋል። ብዙ ስቃ ያለውንም በየቦታው ከሰላም ስምምነቱ በኋላ በእርግጥ ከዛ በፊት ያው እንደምታውቁት ለወራት አንዳችም ነገር ሳያልፍ ጸጥ ያለባቸው ጊዜያት ነበሩ።

እስከ ሰላም ስምምነቱ በኋላ ተስፋ ጭን ሰጪ የሆኑ ጅማሬዎች ነበሩ ግን ጥቂት ሳምንታት እንደቀጠለ እንደገና ሙሉ ለሙሉ ነገሮች ተቀዛቅዘው ተመልሰን ወደነበርንበት ከባድ ችግር ተመልሰናል አሁን ደግሞ በቅርቡ ዓለም የጤና ድርጅት ሌሎች አጋር ድርጅቶችም እንደዚሁም ደግሞ በኢትዮጵያ መንግስት ስር ያለው ኤፕሳ ጅማሪዎቹ ጥሩ ናቸው አበረታች ናቸው

በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት ባወጣው ሪፖርት ከጥቅምት መጀመሪያ እስከ የካቲት ባለው ጊዜ ውስጥ በትግራይ ክልል ለአምስት ነጥብ ሁለት ሚሊዮን ህዝብ የምግብ ድጋፍ እንደተከፋፈለ ገልጿል። ከሰላም ስምምነቱ በኋላ የሰብአዊ ድጋፍ እየተሻሻለ መምጣቱ ኦቻ በሪፖርቱ ገልጿል። ለአሜሪካ ድምጽ ሙልጌታ አጽባሃም መቐለም።

የአሜሪካ ድምጽ ራዲዮን ነው እየተከታተላችሁት ያላችሁት ዝግጅታችን ይቀጥላል። በተከታይ ደግሞ ወደ ኬንያ ነው የምናልፈው።

የኬንያው ፕሬዚዳንት ዊልያም ሩቶ በሀገሪቱ ሰሜናዊ ክፍል አምስት ሚሊየን ሰዎችን ባጠቃው ከፍተኛ ድርቅ ምክንያት የብሔራዊ አደጋ አዋጅ እንዲያውጁ የሚደረግባቸው ጫና እያየለ ነው። ዝናብ ለስድስተኛ ተከታታይ ወቅት ባለመጣሉ በቀጠናው ያለውን ረሃብ አደጋ እያባባሰው ሲሆን ኬንያ የሚገኘው ዘጋቢያችን አህመድ ሁሴን ከዋጅር አውራጃ እንደዘገበው ከግማሽ በላይ የሚሆነው ሕዝብ ለከፍተኛ የምግብ እጥረት ተጋልጧል ተከታዩን

በኬንያ ዋጂር አውራጃ ኪልኪሊ መንደር የሚኖሩ በድርቅ የተጎዱ ሰዎች በተስፋ እርዳታ ይጠባበቃሉ። ሩቅያ አህመድን ጨምሮ በሺዎች የሚቆጠሩ አርብቶ አደሮች በአውራ ጎዳናው ከሚተላለፉ መኪናዎችና እርዳታ ሰጪ ተቋማት እርዳታ ለመጠየቅ በዋና መንገዶች ዳር መጠለያ ዘርግተዋል።

ሩቅያ ለልጆቿ ባዶ ሻይ አፍልታ ለመስጠት እየተዘጋጀች ነው ከዚህ ጠዋት በኋላ ሌላ የምናበስለው ምንም ምግብ የለንም እዚህ መንገድ ዳር ይህ መጠለያ የዘረጋነውም ቢያንስ መንግስታዊ ያልሆነ ተቋም ወይም ደግሞ የሚያልፍ መኪና እርዳታ ቢሰጠን ብለን ነው የኬንያ ባለስልጣናት እንደሚሉት ዝናብ ለስድስተኛ ተከታታይ ወቅት ባለመዝነቡ በሚሊዮን የሚቆጠሩ የቤት እንስሳትን ሲያጠፋ

ከ5 ሚሊዮን በላይ የሚሆኑ ኬንያውያን ደግሞ አስቸኳይ ሰብአዊ እርዳታ ፈላጊ እንዲሆኑ አድርጓቸዋል። በድርቁ ጉዳት ከደረሰባቸው የማህበረሰብ ክፍሎች ግማሽ የሚሆኑት የሚገኙት ደግሞ በኬንያ ሰሜን ምስራቅ የሚገኙት ሶስት ጋሪሳ፣ ዋጂር እና ማንዴራ የተሰኙ አውራጃዎች ነው። የአካባቢው አመራሮች ፕሬዝዳንቱ ድርቁ ብሔራዊ አደጋ መሆኑን እንዲያውጁ እየወተወቱ ቢሆንም

እስካሁን ግን ተማጽኗቸው እንዳልተሰማ ይናገራሉ። አባስ ሼክ የዋጅር አውራጃ እንደ ራሴ ናቸው። በተገናኘን ቁጥር አዋጅ ታወጅ ብለን እንጠይቃለን። ፕሬዚደንቱም ቃል ገብተውልናል። እስካሁን ግን ፕሬዚደንቱ ድርቁ ብሔራዊ አደጋ መሆኑን እስኪያውጁ እየጠበቅን ነው።

የአካባቢው ባለስልጣናት እንደሚሉት ድርቁ ብሔራዊ አደጋ መሆኑን መንግስት ካወጀ ህዝቡ በተስፋ እየተጠባበቀ ያለውን ዓለም አቀፍ እርዳታ ለማግኘት ያስችላል። መሐመድ አዶ የዋጂር ደቡባዊ ክፍልን ወክለው የተመረጡ የፓርላማ አባል ናቸው። አደጋ ስለሆነ ሰዎች ምግብ ማግኘት አልቻሉም። በደርዘን የሚቆጠሩ ሰዎች በየቀኑ እየሞቱ ነው። ስለዚህ ህዝቡ የውጭ እርዳታ እንዲያገኝ

መንግስት የብሔራዊ አደጋ አዋጅ ማወጅ ያለበት አሁን ነው። የአሜሪካ ድምፅ በጉዳዩ ላይ የመንግስትን ምላሽ ለማወቅ የፕሬዝዳንቱን ዋና አማካሪ ለማግኘት ጥረት ቢያደርግም አልተሳካም። ሆኖም የኬንያ ፕሬዚዳንት ዊሊያም ሩቶ ባለፈው ሳምንት ባደረጉት ንግግር የድርቁ ሁኔታ አሳሳቢ መሆኑን አምነው ለተጎዱ አካባቢዎች የበለጠ እርዳታ ለመላክ ቃል ገብተዋል።

እየተባባሰ የመጣው የድርቁ ሁኔታ የምንሰጠውን ምላሽ በአስቸኳይ እንድናፋጥን የሚያደርግ ነው። በተለይ ደግሞ በከፍተኛ ሁኔታ እያደረሰ ያለውን ጭንቀትና ስቃይ ለማስቆም ሩቶ እንደሚሉት፣ እንደ አውሮፓውያን አቆጣጠር ከ2021 ዓ.ም ጀምሮ መንግስት ድርቁን ለመከላከል ከ250 ሚሊዮን ዶላር በላይ ወጪ አድርጓል። ለድጎማ ከተቀመጠ በጀትም ተጨማሪ ገንዘብ መድቧል።

በቅርቡ ባደረግነው ተጨማሪ በጀት ተጨማሪ 6 ቢሊዮን ሽሊንግ ከየካቲት እስከ ግንቦት ድረስ ለድርቁ ምላሽ ለመስጠት እንዲውል አድርገናል። ለመጠለያ ጣቢያዎቹ እርዳታ መምጣት ጀምሯል። የኬንያ ቀይ መስቀል ምግብ እያከፋፈለ ቢሆንም ግን ለጥቂት ቤተሰቦች ብቻ የሚዳረስ መሆኑን የተቋሙ የዋጂር አውራጃ ቢሮ አስተባባሪ የሆኑት አብዲያ ማኛ ይገልጻሉ።

እነዚህ ማህበረሰቦች አሁኑኑ እርዳታ ካላገኙ ሁኔታው አስከፊ ነው። የምግብ ፍላጎቱ ትልቅ ቀውስ ውስጥ ነው። ትላንትና እዚህ አካባቢ ያሉትን ጥቂት መጠለያ ጣቢያዎች ጎብኝተን ነበር። አንዳንዶቹ የምግብ እርዳታ ፍለጋ ከሌሎች አካባቢዎች የመጡ ናቸው።

ሰዎቹ የሚያዩትን መኪና ሁሉ ተከትለው ይሮጣሉ። ይህ በእንዲህ እንዳለ ግን እንደ ሩቅያ አህመድ ያሉ የድርቅ ተጎጂዎች የምግብ እርዳታ በቅርቡ ይመጣል ከሚል ተስፋ በስተቀር ምንም የቀራቸው የለም።

ተከታይ ዘገባ። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የተወካዮች ምክር ቤት የዩናይትድ ስቴትስ እና የቻይናን ፉክክር የሚመለከት አዲስ ልዩ ኮሚቴ ያቋቋመ ሲሆን ልዩ ኮሚቴው ዛሬ ማክሰኞ ለመጀመሪያ ጊዜ የምስክሮችን ቃል ያዳምጣል። የምስክርነት ቃላቸውን ከሚሰጡት መካከል የቀድሞ ፕሬዚዳንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪዎችና ቻይናውያን የሰብአዊ መብት ከበሬታ ተሟጋቾች እንደሚገኙባቸው ተገልጿል። የአሜሪካ ድምጿ

ምክር ቤት ዘጋቢ ካትሪን ጂብሰን ከኮሚቴው አባላት መካከል ሶስቱን ስለ መጪው ስራቸው አነጋግራቸዋለች። ቆንጅት ታየ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ እና የቻይና ግንኙነት በዚህ ሳምንት በካፒታል ሂል በስፋት ይፈተሻል። የአሁን ወቅት በቀዝቃዛው ጦርነት ዘመን ከነበረው ከበድ ያለ ትኩረት የሚሻ መሆኑን

የአዲሱ የተወካዮች ምክር ቤቱ ኮሚቴ አባላት ለቪኦኤ ገልጸዋል። ሪፐብሊካኑ የኮሚቴው አባል ደስቲ ጆንሰን እንዲህ ይላሉ። ይሄ ከዚያኛው በጣም ይለያል። ኢኮኖሚያችንን ከሶቪየት ህብረት ኢኮኖሚ ጋር በታለመ መንገድ መነጠል አላስፈለገንም፣ ምክንያቱም ሶቪየት ህብረት የደቀነችብን ስጋት ውስብስብ አልነበረም። ወታደራዊ ስጋት ነበረ። የቻይና ኮሚኒስት ፓርቲ የሚደቅነው ስጋት ግን

አድማሱ ሰፊና ብዙ ጉዳዮችን የሚያካትት ነው። በሪፐብሊካኑ ኮንግረስማን ማይክ ጋለገርና በዲሞክራቱ ራዳ ክሪሽና ሙርቲ የሚመራው ኮሚቴ የዩናይትድ ስቴትስና የቻይናን ፉክክር ጉዳዮች በሙሉ በነቂስ እንደሚመለከት የምክር ቤት አባላቱ ገልጸዋል። እንደገና ኮንግረስማን ደስቲ ጃንሰን

አንደኛ ነገር ስራችን የሁለቱም ፓርቲዎች ኅብረት ይጠይቃል። ሁለተኛ፣ የቻይና ኮሚኒስት ፓርቲ የህልኝነት አካሄድ ዋናው ሰለባ የቻይና ህዝብ ነው። የቻይና ህዝብ የዩናይትድ ስቴትስ ጠላት አይደለም። በቅርቡ አየር ላይ እንዳለ የተመታው የቻይናው የስለላ ፊኛ ወይም በሉን ጉዳይ የአሜሪካ ህዝብ አደጋ ሊቃጣ ይችላል የሚል ሀሳብ ውስጥ እንዲገባ ያደረገው መሆኑን የኮሚቴው አባላት ይናገራሉ።

አንደኛው የአዲሱ ኮሚቴ አባል ሪፐብሊካኑ ዳን ኒውሃውስ ናቸው። ሚ

ያ በእርግጥም የኮሚቴውን መመስረት ምክንያታዊነት አጠናክሮታል። እኛ እንደ ምክር ቤት ቻይና የምታሳየውን ባህሪ መረዳት እንዳለብን፣ አንዳች ነገር ብትቃጣ ምን ማድረግ እንዳለብን ማወቅ አለብን። የዚያን አስፈላጊነት እንድናስብበት አድርጓል። ነገሩን በበለጠ ብልሃት መያዝ አለብን። በዓለም ዙሪያ ከቻይና ጋር በተያያዘ እየሆነ ያለውን አይናችንን በደንብ ገልጠን ማየት አለብን።

ዛሬ ማታ የሚከፈተው የመጀመሪያው የአዲሱ ኮሚቴ የምስክር ሰሚ ስብሰባ የሚያተኩረው በደህንነት ጉዳይ ላይ ነው። የቀድሞ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪዎችን የምስክርነት ቃል ያደምጣል። የሁለቱን ሀገሮች ኢኮኖሚያዊ ግንኙነቶችም ይመረምራል። ዲሞክራቱ የኮሚቴው አባል አንድሬ ካርሰን እንዲህ ሲሉ ያስረዳሉ

የኤሌክትሮኒክ መሳሪያዎች፣ ኤሌክትሪክ ኃይል ማስተላለፊያ፣ ሴማይ ኮንዳክተር ምርትን ጉዳይ መፈተሽ አለብን። ከዚህም በተጨማሪ በአሁኑ ወቅት አጋሮቻችን የቻይናን ተስፋፊነት ለመግታት እየወሰዱት ያሉት እርምጃን ማጤን ይኖርብናል። በዚህ ሂደት መሃል የራሳችን የአቅርቦት ሰንሰለት ችግር ውስጥ እንዳይወድቅ ምን ማድረግ እንደምንችል ማሰብ አለብን።

ቻይና ሌሎችንም ነገሮች የሞከረች ነው። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች ውስጥ ባሉ የንግድ ኩባንያዎች በኩል መዋለን ዋይ በማስገባት ላይ ናቸው። ኢንዱስትሪዎች ባሉባቸው ኢንዲያናን በመሰሉ የማዕከላዊ ምዕራብ ዩናይትድ ስቴትስ ክፍለ ግዛቶችና በሌሎችም አካባቢዎች ይህንን እያደረጉ ነው። በግብርናው ዘርፍ ሁለቱ ሀገሮች የሚያደርጉት ፉክክር ሌላው አዲሱ ምክር ቤታዊ ኮሚቴ የሚመረምረው ጉዳይ ነው።

ይህ ከፍተኛ ግምት የሚሰጠው ስጋት መሆኑን ሪፐብሊከኑ የምክር ቤት አባል ዳን ኒው ሃውስ ሲያስረዱ እንዲህ ብለዋል። ይህ አካሄድ የምግብ ምርት አቅርቦት ሰንሰለታችን ላይ አደጋ ሊደቅንና ከቁጥጥራችን ውጭ ሊሆን ይችላል። ይህም በጣም አሳሳቢ ጉዳይ ነው። የምግብ ዋስትናችን የደህንነታችን ዋናው አካል ነው።

ሲቀጥልም የብሔራዊ ጸጥታችንን የሚመለከት ጉዳይ ነው። ታዲያ ኮሚቴው የፍትሃዊነት ሚዛኑን በጠበቀ መንገድ ስራውን ማከናወን እንዳለበት የኮሚቴው አባላት ይናገራሉ። ዴሞክራቱ አንድሬ ካርሰን በድጋሚ

የብሔራዊ ጸጥታ ቁመናችንን ማጠናከር አለብን። ያን የምናደርገው የውጭ ሰው ጠልነትን፣ ጸረ እስያዊ ስሜትን በማያራግብ መንገድ መሆን እንዳለበት እናውቃለን። ምክር ቤታዊ ኮሚቴው ወሳኝ በሆኑ መሠረተ ልማቶች ላይ ሊኖር የሚችለውን ስጋት ለመመርመር ከዋሽንግተን ወጣ ብሎም የምስክርነት ቃል ሰሚ ስብሰባዎችን ለማካሄድ ሀሳብ እንዳለው አስታውቋል።

እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ ዝግጅታችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምናልፈው። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሳምንታዊ የጤና መሰናዷችን ነው።

የዛሬ የጤና መሰናዷችን በዓለም ደረጃ እጅግ ከፍተኛ ቁጥር ያለው ሕዝብ የሚያጠቃውና በየአመቱም ብዙ ሺህ ሰው ለህልፈት የሚዳረገው የፕሮስቴት እጢ ካንሰር በኢትዮጵያ ያለውን ገጽታ ይመለከታል። የህሙማን ምንነት ጨምሮ ህሙማንና ቤተሰቦቻቸው ማወቅ ያለባቸውን ቁም ነገሮችንም ያነሳል። ሙያዊ ማብራሪያቸውን የሚሰጡን የኩላሊት፣ የፊኛ፣ የሽንት ቧንቧና የወንዶች ስነተዋልዶ ጤና ባለሙያና የኢትዮጵያ ዩሮሎጂ ሕክምና

ማህበር ፕሬዝዳንት ዶክተር በእደ ለማ ናቸው። አሉላ ከበደን ያነጋገራቸው። ዶክተር በእደ ለማ በቅድሚያ ለጊዜው አመሰግናለሁ። እሺ፣ እኔም አመሰግናለሁ አሉላ ስለጋበዝከኝ። በእንግሊዝኛው አጠራር ፕሮስቴት የሚባለውን እጢ የሚያጠቃ የካንሰር በሽታ ይበልጡን በእንግሊዝኛ አጠራር ነው በሰፊው በልማድም የሚታወቀውና የሚመጥ ነው። የአማርኛ ስያሜ ስለመኖሩ እርግጠኛ አይደለሁም። ለመሆኑ ይህ በሽታ በራሱ ምንድን ነው?

አጠራሩ አንስቶ የበሽታውን ምንነት በማስታወስ ብንጀምር ፕሮስቴት በአማርኛ ቃል የለውም እና እኔም በስራ ላይ ይቸገራል። የእሱ ሞዴል ስላለኝ ሕመምተኞች አጠገብ ይሄ ነው ብዬ አሳያለሁ። ምን ያህል እንደሚረዱኝም ባላቅ፣ ግን ፕሮስቴት የሚለው ቃል ስም መፈለግ እንችላለን ብዬ አስባለሁ። ፕሮስቴት እንደ እጢ ነው አክቹዋሊ አሰራሩ በሰውነታችን ውስጥ ከፊኛ ወደ ሽንት መውረጃችን የሚሄደው ወንዶች ላይ ነው የምናወራው

በሁለቱ መካከል ነው የሚገኘው እና በተለይ የሽንት መውረጃውን ከቦ ነው የሚይዘው እና ህመሙ ሲመጣ ከሽንት ጋር የተያያዘው ስሜት በጣም ይጨምራል። አንዳንድ ጊዜ በተለይ ዝም ብሎ የሚያብጥ የፕሮስቴት በሽታ አለ። ለምሳሌ እንደ ካንሰር አይደለም ግን ያብጣል። በጣም እያደገ እያደገ ይጨምራል። በእድሜ ያድጋል፣ የታወቀ ነው። ከሆርሞናችን ጋራ የተያያዘም ስለሆነ ማለት ነው ከወንድ ሆርሞን ጋራ የሰውነት ቅመሞች

አዎ እነዚህ የሰውነት ቅመሞች በተለይ ቴስቶስትሮን የሚባለው እሱ ያሳድገዋል እና ይሄኛው ዝም ብሎ የሚያድገው ወደ ካንሰር ሳይለወጥ የሚያድገው ገራም የሚል ስም ለመስጠት ሞክረናል እና ገራም ፕሮስቴቲቲ ፕሮስቴቱ ደግሞ በዚህ በፊኛ እና በሽንት መውረጃ ቱቦ ላይ ስላለ ስም መቼስ እንግዲህ የአማርኛ አዋቂዎች እና የቴክኒክ ሁለቱም ቢያገኙልን ጥሩ ነው። ለጊዜው እኔ ምን በሚለው

መሰየም የፈለኩት የፊኛ ጉጥ ልክ እንደ ጉጥ ነች። በተለይ እድሜያቸው ሰላሳ ባልሞላ ሰዎች ላይ ከአውራ ጣታችን ጫፍ ነው የምታንስ ነገር ነች። በዳሰሳም ለማግኘት እንቸገራለን እና በተለይ ከሰላሳ ዓመት በኋላ እያደገች እያደገች እያደገች ትሄዳለች እና እንደዛ ብለን ነው ብዙ ጊዜ ለመግለጽ እንግዲህ የምንሞክረው። ካስማማን በዚሁም እንቀጥላለን። ለካንሰር የሚጋለጡ ሰዎች ምዝገባ በሌሎች በርካታ ሀገሮች እንዳለው አይነት ባይኖርም

የቱን ያህል ይታያል፣ ለዚህ የሰውነት እጢ ካንሰር የመጋለጥ አዝማሚያ ምን ያህል ተደጋግሞ የሚታይ ችግር ይሆን? ውስጥ ይሄ የካንሰር ምዝገባ የሚባል በሽታውን የተከታተሉ መመዝገብ ሲመጣ ደግሞ አስፈላጊውን ሕክምና ለማድረግ በሚረዳ መልኩ ማለት ነው፣ የተደራጀ አይነት አሰራር በስፋት የለም። በቅርብ ጊዜ ውስጥ ግን በሀገር አቀፍ ደረጃ

ጠቅላላ ካንሰሮችን የሚከታተል አቅጣጫ የሚሰጥ ከመከላከል ጀምሮ ትምህርት ከመስጠት ጀምሮ ቅድመ ሕክምና ከማድረግ ጀምሮ የሚሰጡ በቅርብ የተቋቋመ እንግዲህ እንደ ግብረ ኃይል ሆኖ የሚሰራ አካል አለና በየጊዜው እነሱም የተለያዩ ሪፖርቶች ያወጣሉ። ያ መቼስ ጥሩ ጅማሬ ሆኖ እናየዋለን። ከሱ ጋራ በተዛማ አዲስ አበባን ክልል ብቻ በተመለከተ ደግሞ ሙሉም ባይሆን በጤና ተቋማት ላይ የሚታዩትን ካንሰር

በሽታዎችን መመዝገብና እንደዚሁ ጥናት ከማድረግም አንጻር ሪፖርት ከማድረግ አንፃር የተቋቋመ ደግሞ አንዳንድ ፕሮግራም የሚታይ ወይም ጥሩ ጅማሬ ነው። እያደገ የሚሄድ በሀገር አቀፍ ደረጃ ሊደርስ ይችላል ብለን ነው ተስፋ የምናደርገው። እንደዚህ አይነት ነገሮች አሉና እንግዲህ አሁን ያሉን መረጃዎች ይህንና ይህንን ከመሰለና ደግሞ አንዳንድ ሐኪሞች በተለያየ ቦታ ላይ በጥናት ከሚጽፏቸው ጽሁፎች እንግዲህ ተነስተን ነው እዚህን ነገሮች

ምን ያህል በሀገራችን ደረጃ አሉ የሚለውን ግምታዊ ነገር መስጠት የምንችለው ምንም ቢሆን፣ በአጠቃላይ እይታ ይሄ በአንድ ተቋም ውስጥ ህመምተኛው መጥቶ ራሱ ሪፖርት አድርጎ የህመሙን አይነት ተናግሮ ምርመራ ተደርጎ የሚገኝ ነገር በሀገር ደረጃ ይሄን ይመስላል ብሎ ለማለት ብዙ አያስደፍርም።

ግን ለምንም ይሻላል ብለን እንግዲህ እንወስደዋለን። ለዚህ ህመም የተጋለጡ ህሙማንን ማየት እድላችሁ ያን ያህል የጎላ ነው። ሰሞኑ ሌሎች የሙያ አጋሮች በየለቱ ህሙማንም በምትረዱበት ወቅት ዋው ማለት በአጠቃላይ በተለይ አሁን የኛን የኛን ፕሮፌሽን ብንወስደው ዩሮሎጂ ከኩላሊት ጋር ከሽንት ቧንቧ፣ ከፊኛ እና ከወንዶች ስነ ጋራ በተያያዘ ህሙማን ሲቸገሩ ወይም ደግሞ ሌሎች ሐኪሞች ወደኛ ነው የሚልኳቸው።

ስለዚህ እኛ በመጠኑም ቢሆን የዚህን ህመም ስርጭት ግምታዊ መረጃ መስጠት ያስችለናል። በምንሰራበት ተቋም ውስጥ ያለው የህክምና መረጃ እንደ አንድ ጥሩ ለሪፖርት የሚበቃ ዘዴ ሆኖ ሊወሰድ ይችላል። እና እናያለን፣ በትክክል እናያለን፣ ፕሮስቴት በካንሰር ደረጃ እናያለን፣ ሌሎችም ሌሎችም ካንሰሮችን እናያለን። እና የሚታዩ ናቸው

አሁን እንግዲህ በብዛት እናያለን፣ በጥቂት እናያለን፣ ይህን ያህል እናያለን ማለቱ ነው ሪፖርት ጋር የሚያስቸግረው እንጂ እናያለን አሳሳቢ ነው ማለት ይቻላል። አሁን በዩናይት ስቴትስ እጅግ በተጋነነ ደረጃ ቁጥሩ በጣም ከፍተኛ ከመሆኑ የተነሳ አሁን ለያዝነው የአውሮፓውያኑ ሁለት ሺህ ሀያ ሶስት ያለው ግምት እስከ ሶስት መቶ ሺህ የሚደርሱ ሰዎች ሊጋለጡ እንደሚችሉ ነው ብዙም መፍትሔ በሌለበት ጊዜም ጭምር ቁጥሮቹ በጣም ከፍ ያሉ መሆናቸው ይታያል እና

አሳሳቢ ከሚባለው ውስጥ የሚመደብ ነው ወይስ እንደው ይበልጥ ተደጋግሞ የሚታየው ኢትዮጵያ ውስጥ የሌሎች ካንሰር አይነቶች ነው? አሁንም በእናንተ የሙያ ልምድ በስራችሁ በሚገጥሟችሁ ምን አይነት ነገር አለ? ያንን ስናይ አሁን ኢትዮጵያ ውስጥ ደብሊው ኤች ኦ ያወጣው አንድ መረጃ በሁለት ሺህ ሀያ ላይ የሚያሳየውን እሱን ምናልባት መናገር ጥሩ ሀሳብ ሊሰጥ ይችላል ብዬ አስባለሁ።

እንግዲህ ወንዶችን ብቻ እንውሰድ አሁን ለጊዜው ና ወንዶች የትልቁ አንጀት ካንሰር በሁለት ሺህ ሀያ እንግዲህ የታየ ነው። አስራ አንድ ፐርሰንት ወደም ደግሞ ከተገኙት ውስጥ ወደ ሶስት ሺህ በላይ የሚሆኑ የአንጀት ካንሰር ይልናል። በሁለተኛ ደረጃ ደግሞ አስር ነጥብ ሁለት ፐርሰንት ብሎ ሪፖርት ያደረገው ፕሮስቴትን ነው። ቁጥሩ ደግሞ በሁለት ሺህ ሰባት መቶ ሀያ ሀያ ነው።

ከዛ በኋላ እንግዲህ የተለያዩ የደም ካንሰሮች ይልና የጉበት ካንሰርን ወደ አምስት ነጥብ ሁለት ፐርሰንት ያደርገዋል። እነዚህ እንግዲህ ተለይተው የሚታዩ ብዙ ክትትል የሚደረግባቸው ናቸው ለማለት ነው እንጂ አብዛኛው ወደ ሀምሳ አራት ፐርሰንቱ እዚህ አሁን የጠቀስኳቸው ቁጥር ውስጥ ከተጨመረ ውጪ ማለት ነው። ሌሎች ሌሎች የተለያዩ አይነት ካንሰር ነገሮች ናቸው። ያው የጡት ሊሆን ይችላል፣ የጡንቻ ሊሆን ይችላል፣ የተለያዩ አይነት

የሰውነት ክፍሎች ውስጥ የሚታዩ ካንሰሮች ናቸው እና ሁለት ሺ ሰባት መቶ ሀያ ማለት ምንድን ነው? ሁልጊዜ የምናስበው ፕሮስቴት ካንሰር ለመያዝ እድሜው የደረሰ ኢትዮጵያ ውስጥ ስንት ነው፣ በቁጥር ደረጃ ስንት ነው ብለን ነው ከዛ ጋራ ነው የምናያይዘው። እና ከዚህ በፊት ይህንን ነገር ለመደመር እንደሞከርኩት አሁንም ንደብሊዎች ከሰጠው ሪፖርት ላይ ወርልድ ባንክም አንድ ቦታ ላይ ሰጥቶታል ይህንን ሪፖርት እዚያ ላይ

ከአምሳ አምስት ዓመት እድሜያቸው በላይ የሆነ ወንዶች ከአራት ምናልባት እስከ አምስት ሚሊየን ይደርሳሉ ማለት ነው። በእርግጥ ሌላው ነገር ደግሞ እድሜ እየጨመረ ሲሄድ በእድሜ ግሩፑ የሚታየው የካንሰር መጠን እሱ እሱ ሁሉ ሲታይ አንድ የሚሰጠው ግምት አለ። እውነቱን ለመናገር እንደ አንዳንድ ጊዜ አቅም የሚያሳጣን ነገር እንዳልኩ ይሄ የተመዘገበ በእድሜ ደረጃ የተመዘገበ በቂ ምርመራ ተደርጎለት የተመዘገበ በሁሉም ቦታ ላይ ደግሞ ሁሉንም ቦታ

መድረስ የቻለ የምዝገባ ዘዴ ሲኖር በልበሙሉነት መናገር የሚቻለው እውነቱን ለመናገር ያን ጊዜ ነው። ግን እነዚህ ቁጥሮችን ቢሆኑ ለአሁኑ ጥሩ መነሻና ጅማሮ ናቸው ብዬ አስባለሁ። ዶክተር በደለማ የኢትዮጵያ ዩሮሎጂክ ሶሳይቲ ፕሬዚዳንት፣ ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ።

አሉላ ና እንግዳውን እናመሰግናለን። ተከታዩ ቅንብር ደግሞ የተለያዩ አትክልቶችን በማልማት መተዳደሪያቸውን ያደረጉ ወጣቶችን ሕይወት የሚያስቃኝ ነው።

በአዲስ አበባ የተለያዩ አካባቢዎች በማህበር ተደራጅተው በአበባ ልማት ስራ ላይ የተሰማሩ ወጣቶች እየተበራከቱ ነው። በዚህ ዘርፍ ላይ የተሰማሩ ወጣቶች የሚገኙባቸው የከተማዋ አካባቢ በአንዱ ቅኝት በማድረግ ኬኔዲ አባተ ተከታዩን ዘገባ ልኳል።

ወጣት ጌታ ቸራ ጥራው በአዲስ አበባ ከተማ በተለያዩ ማህበራት ተደራጅተው በአትክልት ስራ ላይ ከተሰማሩ ወጣቶች አንዱ ነው። በተለምዶ ሰሚት በመባል በሚታወቀው አካባቢ ለቤት ለግቢና ለአካባቢ ውበት እንዲሁም ለጥላ፣ ለመድኃኒት፣ ለመዋቢያና የአየር ሚዛንን ለመጠበቅ የሚሆኑ የተለያዩ አትክልቶችንና የአበባ ዝርያዎችን እያለማ እየተንከባከበና እየሸጠ ነው ያገኘ ነው።

እኔ ስራውን የጀመርኩት 2010 ላይ ነው በማህበር ተደራጅተን ነው እኛም እዚህ የምናመርተውም አለ የምናመጣቸውም አትክልቶች አሉ አንዳንድ ከደብረ ዘይት እናመጣለን ከዚህም እናመርታለን በእኔ ማህበር አምስት ማህበሮች ነን አምስታችንም በዙ ስራ ነው የምንተዳደረው ስራው አድካሚ ቢሆንም ግን ደግሞ በጣም ብዙ ነገሮችን እያየበት ትማራለኝ አንደኛ አትክልት ማለት በቃ የሰው ልጅ ማለት ነው ለእኔ ማለት ነው

ምክንያቱም ኮትኩተኸው አፈር አድርገህለት ውሃ ጠጥተው ነው የሚያድገው። ልክ እንደ ሰው ልጅ ስለሆነ ስራው ለእኔ በጣም አሪፍ ነው። ከአምስት አመታት በፊት ከአራት ጓደኞቹ ጋር ለአምስት ሆነው ስራውን በ30 ሺ ብር ካፒታል እንደጀመሩት ያጫወተን ወጣት ጌታቸር አሁን ስላሉበት የካፒታል መጠንና ስለ ቀጣይ ዕቅዱም ያብራራል።

እኛ አሁን ያለንበትን የገንዘቡን መጠን አትክልቱ ስለሆነ እሱ ነው በቃ፣ እኛ በገንም በሳምንትም በምንሰራት ነው እንጂ ያለንን እንትን ይሄን ያህል ነው ብለን ልንገልጸው አንችልም። እኔ ለወደፊት እቅዴ ማለት አትክልት እየሰራውኝ በመንግስት ዙሪያ ለእኛ እድል ተሰጥቶን ደግሞ እየተንከባከብን ሰፊ ቦታዎችን እያለማን ብንሰራ ደስ ይለናል።

ለአይን በሚማርከው በዚህ የተዋበ ስፍራ በማህበር ተደራጅተው በአበባና አትክልት ልማትና ሽያጭ ዘርፍ የተሰማሩ ሌሎች በርካታ ወጣቶችም ይገኛሉ። ፍጹም አሰፋ ከእነዚህ መካከል አንዱ ነው። እኛ አሁን አስር ነን አስር ነን ወጣቶች ነን። አማራጮችን መፈለግ ጀመርን። በቅርበትም የምናውቃቸው ስለነበሩ ይህንን ስራ የሚሰሩ ምክር አግኝተን

መንግስትን ቦታ ጠይቀን ተደራጅተን ወደዚህ ስራ ልንገባ ችለናል። ስራውን የጀመርነው በዚህ ሁለት ወር ጊዜ ውስጥ ነው። ጥሩ ነው፣ እንደ መጀመራችን ጥሩ ተቀባይነት እያገኘ ነው። ሰውም አሁን ከናቹራል ምትኖች ጋር ያለው ግንኙነት ጥሩ ነው። ለፕላንትም ያለው ፍላጎት እየጨመረ ያለበት ሁኔታ ነው ያለው። ጥሩ እየሰራን ነው። እንግዲህ ብዙ አሉ የፕላንት ዝርያዎች፣ ተቆጥሮ የሚያልቋር ነው። ገና ብዙ ይቀራለን

እነሱን እያሟላን ነው። ከስተመራችን ሁሉም ነው። እንግዲህ ከግለሰቦች ጀምሮ ግለሰቦች ለቤታቸው ይወስዳሉ፣ ባንኮች፣ ተቋማት፣ ድርጅቶች ለድርጅታቸው ለቢሮ ማስዋቢያ ለጋርደኖች መንገድ አካፋዮች ለመንገዳቸው ከመንግስት ጀምሮ እነሱን እናገለግላሉ።

አበባና ሌሎች አትክልቶችን የሚሸምቱ ደንበኞቻቸው ቁጥር በየጊዜው እየጨመረ መምጣቱን አስተያየታቸውን የሰጡን አቅራቢዎች አጫውተውናል። የተለያዩ አበባዎችን በመግዛት ላይ ያሉ ያገኘ ናቸው። ወይዘሮ ኤልሳቤት ታፈሰ ደግሞ በዚህ ስፍራ ቋሚ ደንበኛ እንደሆኑ ይገልጻሉ። እኔ አበባ በአጠቃላይ ወዳለሁ። በየጊዜው ያው ሲበላሹ የመጣው ቀይራለው፣ ያለውን እንከባከባለሁ። በጣም ወዳለ የቤት ውስጥ ነው። ዛሬ ልገዛ የመጣሁት ቤት ውስጥ በቦት የሚተከልና

ገበያው በጣም እየጨመረ ነው የሄደ ያለው እንግዲህ እነሱም ከትንሽ ጀምሮ ሲያሳድጉት ጊዜ ይፈጃል ይመስለኛል። ያ ጊዜ ነው በብር የሚቀይሩት። ስድስት ወርም፣ አመትም፣ ሶስት አመትም በላይ አንድ አበባ ተንከባክበው ነው እንደ ልጅ አሳድገው። ስለዚህ በየጊዜው ወቅቱም ሲጨምር ይጨምራሉ። መኖሩ በራሱ ዋና ትልቁ ነገር መገኘቱ፣ የምርጫህን አግኝተህ መግዛት ነው ደስ የሚያሰኝ።

በየጊዜው መግዛት ባንችልም አቅም ስናገኝ እየመጣን ትንሽ ትንሽ እየገዛን ቤታችንን እናሳምራለን። የአበባ አትክልቶች የሚሸጡባቸው ስፍራዎች በአዲስ አበባ እየተስፋፉ መሆናቸውንም የሚገልጹት ወይዘሮ ኤልሳቤት ለዚህም ምክንያት ነው ያሉትን ተናግረዋል። አሁን በየቦታው እንደ ልብ ይገኛል። ያው ንቃተ ህሊናችን እየጨመረ እያደገ ሲመጣ ፍላጎታችንም ይጨምራል። እውቀታችን በጨመረ ልክ ማለት ነው።

ስለዚህ የምናየው ነገር ሌላ ቦታ እየሳበን እኛም የራሳችንን ቤት በዛው ልክ የማሳመሩ ፍላጎት ያድርብናል። በዛ ልክ የሰፋ ይመስለኛል የሰው ፍላጎት። በተለይ በዚህ ሁለት ሶስት አመት ውስጥ በጣም ብዙ ሸማችም አለ።

እንትኑም ደግሞ እንደዚህ እንደምታየው ነው። ለምን ልሞታ ያለ ስለሚሸጥ አይደል? የሰው ቤት ስንገባ አሁን ቤት ውስጥ አበባ የሌለው ሰው የለም፣ በጥቂት እንጂ። ስለዚህ ያም ቀላል አይደለም፣ ትልቅ አስተዋጽኦ አላቸው። ደስ ይላል። በምንሰራው ስራ ራሳችንና መንግስትን ከመጥቀም ባለፈ አረንጓዴ አሻራን በማሳረፍ የምንጫወተው ሚናም ሀሴትን ያጎናጽፈናል የሚሉት በአበባ ስራ ላይ የተሰማሩት አስተያየት ሰጪዎቻችን እንደኛ ላሉ ወጣቶች መልእክት አለን ብለዋል።

ወጣትነት ያው ምናልባት በአሁኑ ባለንበት ሰዓት ላይ ስራው ምናልባት ዝቅ ብሎ መስሎ ለሚታየን ይኖራልና፣ ወጣቶች ሆነን ግን ደግሞ ስራ ላይ ወጣት ስለሆንክኝ ዝቅ ብለህ መስራት መቻል ነው እንጂ የወደፊቱን የሚያቀናለ አሁን ላይ ዝቅ ብለህ ስለሰራ መውደቅ የሚያጋጥም ነገር የለም። እና ስራው ደግሞ ለወጣት ወጣት እንደውም ለእኔ ምቹ ነው፣ ከሌላ ስራ ይልቅ ይህም ብሰራ

ብዙ ነገሮችን እየተማርኩበት ነው የሚሄደው ና ለእኔ በጣም አሪፍ ነው። አትክልት በትንሽዬ እንትንም ቢዝነስ መጀመር የሚችለው ነው። ስለዚህም ተበረታተው ቢሰሩ አሪፍ ነው ብዬ አስባለሁኝ። እኔ የማስተላልፈው መልእክት እንግዲህ ወጣቶች ተምረው ትምህርታቸውን ጨርሰው ግዴታ ወደ ቅጥር ብቻ አይደለም መግባት፣ የሚኖሩባቸው የተለያዩ መንገዶች አሉ። በቡድንም በግልም በመሆን የራሳቸውን ስራ ቢጀምሩ

ስራ ፈጠራውንም ቢለማመዱ ብዬ ነው። እነዚህ በማህበር የተደራጁ ወጣቶች አበባን ጨምሮ ለልዩ ልዩ አገልግሎቶች የሚውሉ አትክልቶችን ለኅብረተሰቡ እያቀረቡ በሚያገኙት ገቢ ራሳቸውንና ቤተሰባቸውን ከመጥቀም ባለፈ አካባቢውንም የተዋበ ገጽታ አልብሰዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። በቅንብር አብራኝ ከቆየችው ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና አደሩ።